ቃል መልስ አለው። ይህ የአድቬንቲስት ዓለም አቀፍ ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። እንደተለመደው ሁሉ በየሳምንቱ በዚህ ጊዜ ከእናንተ ከአድማጮቻችን የደረሱንን ጥያቄዎች መልስ ይዘን የምንቀርብበት መሰናዶ አሁን ይጀምራል። ዝግጅቱን ይዤላችሁ የሚቀርበው እኔ ምስጋና ደስታ ሲሆን ለጥያቄያችሁ መልስ በማፈላለግ ያገኘውን እውነታ ለማድረስ ደግሞ ወንጌላዊ ቴዎድሮስ አበበ እዚህ አብሮን ይገኛል። ወንጌላዊ ቴድሮስ ከአድማጮች ለሚመጡ ጥያቄዎች መልስ ይዘ ስለተገኘ እግዚአብሔር ባርክ። ዛሬ ወደ መጡልን ጥያቄዎች መልስ ከመግባታችን በፊት አቶ ምህረቱ ግርማ ከአላባ በላኩልን የምስክርነት ደብዳቤ ዝግጅታችንን እንጀምራለን። ሕብረቴን የቀየረ ሬዲዮ ጣቢያ ይላል። ይህ ድረስ የተስፋ ድምፅ የአማርኛው ሬዲዮ ዝግጅት ክፍል በቅድሚያ የእግዚአብሔር አብ ፍቅር የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እድገቴ ጌታን በትጋት በሚወዱና በሚሹ ክርስቲያን ወላጆቼ ጋር ቢያንስ ከ22 ዓመት በላይ እድሜ አስቆጥር ያለው የአድቬንቲስት የተስፋ ሬዲዮ ጣቢያ ከማግኘቴ በፊት ስለ መጽሐፍ ቅዱስና ስለ መጽሐፍ ቅዱሳዊ እውነት ምንም ግንዛቤ አልነበረኝም። ከእናንተ የሬዲዮ ጣቢያ ካገኘኋቸው በረከቶች ጥቂቶቹ ስለ ሰብአዊ ዘር አፈጣጠር፣ ስለ ኃጢአት አጀማመር፣ ስለ መጽሐፍ ቅዱስ እውነት፣ ስለ እግዚአብሔር ዘላለማዊ እቅድና አላማ፣ ስለ ትንቢት፣ ስለ ሰይጣን የጥፋት እቅድና ወጥመዶች፣ ሊመጣ ስላለው ታላቁ ተስፋና ሌሎችንም በርካታ እውነቶች ለማግኘት ችያለሁ። የሃይማኖት ነገር ሲነሳ ደግሞ በስመ ክርስቲያንነት እንጂ አንድም ጥቅስ በጥልቀት አውቄና አምኜ በውስጤ ይዤ አላውቅም። በግድ የለሽነትና በባዶ ሕይወት እኖር ነበር። በግሌ ሆነ በሰው ፊት መጸለይ እንደ ጦር እፈራለው። ምክንያቱ ደግሞ ሰይጣን ያስፈራራኝ ስለነበረ ነው። መጸለይ ለኔ ነውር ነበር። ሰይጣን እንደፈለገ አደርገኝ ነበር። ከእርሱ ጋር ተስማምቼ ይኖር ነበር። ኃጢአትን ሁሉ በስውር እፈጽም ነበር። ኃጢአት ከፈጸምኩ በኋላ ግን መጥፋቴን በማሰላሰል ቀኑን ሙሉ በስጋትና በጭንቀት አሳልፋለሁ። ከፍተኛ የሆነ ራስ ምታት በሽታ ያሰቃየኝ ነበር። ያለሁበትን አደገኛ ሁኔታ ሰዎች አውቀው እንዳይጸልዩ እንኳን የምሰራውን ኃጢአት ከሰማይ አምላክ በቀር ማንም አያውቅም ነበር። የዓለማችን አንጋፋው አመፅ አድራጊው ሰው ቢባል የሚበልጠኝ አይኖርም ብዬ እገምታለሁ። ሰይጣንም በየምሽቱ በምተኛበት እየመጣ ዘግናኝ ድርጊት እየፈጸመ ያሰቃየኝ ነበር። የተሟላና ጤናማ እንቅልፍ ተኝቼ አላውቅም። ይህንንም ለመከላከል ብዬ አንዳንዴ ማታ እንቅልፍ አጥቼ ስሰቃይ ከማድር ቀን ጊዜ ሰው ባለበት አካባቢ ሆኜ እተኛ ነበር። ወደ እግዚአብሔር እንዳልቀርብ ሰይጣን እግዚአብሔር ለእኔ እጅግ ክፉ እንደሆነ አድርጎ በአእምሮዬ ይስልብኝ ነበር። ወደ እግዚአብሔር የምቀርብ ከሆነም ወዲያውኑ እንደሚገለኝ ያስጠነቅቀኝ ነበር። ዲያብሎስ ሁል ጊዜም ሲጠቀም የነበረው ጥቅስ ኤፌሶ ምዕራፍ አምስት አምስት እና ገላትያ ምዕራፍ አምስት ከ20 እስከ 21፣ እነዚህን የሚያደርጉ ሁሉ የእግዚአብሔርን መንግስት አይወርሱም። በቃ ሁለታችን ያለን ብቸኛ ምርጫ መጥፋት ስለሆነ መጥፊያችን እስኪደርስ ኃጢአትን በሚገባ እናጣጥም እያለ ልቤን በማደንደን ያደፋፍረኝም ነበር። ነገር ግን አንድ ወቅት በጠና ታመሜ በሞት አፋፍ ባለሁበት፣ የማላውቀው ኃይል በላይ ላይ አርፎ በጽኑ በታመመው የሰውነት ክፍሌ ላይ ይመላለስ ነበር። በአንድ ጊዜ ከህመም ስሜቴ አገገምኩ። ጤንነት በውስጤ ተሰማኝ። ወዲያውኑ አጠገቤ ሆኖ የሚናገር ትህትና የተሞላ ድምፅ ሰማው እኔን ለፍቼ አሳድጌ እዚህ ደርሰ፣ ህመምህን ሁሉ ሽሬ ጤና ሰጥቼ፣ እኔን መከተል እምቢአል ከአይደል ለምን ትተወኛለህ አለኝ በሚያሳዝንና ውስጤን ሙሉ በሙሉ በሚያሸንፍ ድምፅ። እንግዲህ በዚህ ሁኔታ ላይ ሆኜ በጣም በማሰላሰልና በቀጣይ ምን ቢሆን ይሻለኛል እያልኩኝ ሳወጣና ሳወርድ ነበር። የተስፋ ድምፅ ሬዲዮ አገልግሎት ክፍል የሚተላለፉ ፕሮግራሞችን የሰማሁት ለመጀመሪያ ጊዜ ሬዲዮ ጣቢያውን ስሰማ ለየት ባለመልኩ ያገኘሁትና ወደ ህይወት እንድመጣ ተስፋን የሞላኝ ጥቅስ አንደኛ ዮሐንስ ምዕራፍ አንድ ከቁጥር 17 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚል ክፍል በ ወንጌላዊ ቴዎድሮስ አበበ ይቀርብ ነበር። የተሰማኝን ደስታና የመዳን ተስፋ ለመግለጽ አልችልም። ለካስ የሱስ ደም የኢየሱስ ደም የኔንም ኃጢአት በማጠብና ማንጻት ይችላል። ለካስ የኢየሱስ ደም የኔንም ኃጢአት ማጠብና ማንጻት ይችላል። ሰይጣን በዚያን ቀን ተቶ ባዶ እጁን ቀረ። ለእግዚአብሔር ታላቅ ምስጋና ይግባው። በቃ ወሰንኩ። በግልና በቤተ ክርስቲያን ሽማግሌዎች ፊት እጅግ በተሰበረ ልብ ከአምላኬ ጋር ታረኩ። ዛሬ ሌሎች የተስረፈረፉ ተስፋዎችንም ከቃሉ ውስጥ የራሴ አድርጊያቸዋለሁ። ማቴዎስ ምዕራፍ 11 ከቁጥር 28፣ ኤርሚያስ ምዕራፍ 29 ከቁጥር 11፣ ኢሳያስ 43 ከቁጥር 2፣ ሁለተኛ ዜና 29 ከቁጥር 11፣ የዮሐንስ ራእይ ምዕራፍ 3 ከቁጥር 19። አሁን ያለኝ አቋም እንደ ኢዮብ ቢገለኝም እንኳን እርሱን ተስፋ አደርጋለሁ። ከሰማይ የሚለየኝን ሁሉ እርሱ ከእኔ እንዲለየው ፈልጋለሁ። ግን የእናንተ ጸሎት ደግሞ በእጅጉ ያስፈልገኛል። በትዳሬና በሕይወቴም በርካታ ፈተናዎች አሉኝ። በዚህ ሁሉ ግን እግዚአብሔርን መከተል ምርጫዬ ስላደረግኩ ቀሪ ድሜን ሁሉ የወንጌልንና የጌታን ቤት ስራ በመስራት ለመጨረስ ውሳኔ አለኝ። ይህንንም እቅድ እግዚአብሔር እንዲያሳካልኝ ለዘወትር ሳትረሱ በጸሎታችሁ አስቡኝ። በሬዲዮ አገልግሎት ክፍሉ ለታላቅ በረከቴ ምክንያት የሆኑ ካሉ በርካታ አገልጋዮችን ለመጥቀስ እፈልጋለሁ። ከእነዚህም መካከል ጥቂቶቹ ወንጌላዊ ቴዎድሮስ አበበ፣ ወንጌላዊ ወንድወሰን፣ ፓስተር ገመችስ ጀፌ አቶ ግርማ ለማ፣ ፓስተር ኤፍሬም ዳዊት፣ ፓስተር በቀለ ገብሬ፣ ፓስተር ጥሩነ ወልደሥላሴ፣ መሰረት አበባው ሌሎችን በጥያቄና መልስ፣ በጤና በረከት፣ በወጣቶች፣ በቤተሰብ አገልግሎት፣ በመጽሐፍ ቅዱስ ውይይት ለሚያገለግሉ ሁሉ በእናንተ አማካኝነት እግዚአብሔር የሚያስደንቅ ብርሃን ታላቅ የምስራችንና መፍትሄ ለምድራችን እያመጣ ስለሆነ እግዚአብሔር የተትረፈረፈ መክሊት ይጨምርላችሁ። እግዚአብሔር በብዙ እጥፍ እንዲባርካችሁ ጸሎቴ ነው። አቶ ምህረቱ ግርማ ነኝ ከሀላባ አካባቢ እጅግ በጣም የሚባርክ መልእክት ነው ያስተላለፉት አቶ ምህረቱ በእውነት አቶ ምህረቱ ይህንን ሬዲዮ በመስማት የህይወት ለውጥ ታላቅ የህይወት ለውጥ እንዳመጣላቸው ለእኛና ለአድማጮች ያካፈሉት ይህ ምስክርነት በጣም እጅግ በጣም ነው ያበረታታን። ይህን በምንሰማበት ጊዜ አገልግሎታችንን የበለጠ እንድናጠናክር የበለጠ ደግሞ በኃይልና በሙላት ወደ እግዚአብሔርን በአገልገላችንን እና ይህንን ፕሮግራም በጌታ ኃይልና ጥበብ ሰርተን ለአድማጮች ለማቅረብ ትልቅ ኃይል፣ ትልቅ መበረታታት ነው የሆነልን። አቶ ምረቱ ይህንን መልእክት በኢሜይል አድራሻችን ነው የላኩልን። በዛው በኢሜይል ላይ ስንመልስላቸው ደሙሉ አድራሻቸውንና ያሉበትን ቦታ ቀበሌ፣ አካባቢ እንዲነግሩን መልእክት አስተላልፈንላቸዋል። እንግዲህ መልእክቱ በኢሜይል ከደረሰው አድራሻውን ያሉበትን ቀበሌና ቦታ፣ ስልክ ቁጥርም ካለ ጨምረው እንዲልኩልን አሁንም እናሳስበውታለን። ይህን ፕሮግራም እየሰሙ እንደሆነ ተስፋ እናደርጋለን። ስለዚህ እንደው ትክክለኛ አድራሻውን ይስጡን እና ወደዛው መጠን ልንጎበኘው፣ አብረን ደግሞ የበረከት ተካፋይ ልንሆን እግዚአብሔርን አብረን ልናመሰግን ምኞታችንና ፍላጎታችን መሆኑን እንገልጻለን። ሌሎችም አድማጮች በእውነት በዚህ ሬዲዮ አማካኝነት ያገኛችሁትን በረከት እንደዚሁ እንደ አቶ ምህረት ለአድማጮቻችን ብታካፍሉ ለሌሎች ሁሉ መበረታታት ስለሚሆን እኛም ደግሞ በቀጥታ በዚህ በሬዲዮናችን መልሰን ለአድማጮች ስለምናቀርበው ይህ አይነት አሰራር እጅግ በጣም ደስ የሚያሰኝ ነው። እግዚአብሔር እንግዲህ ብዙዎቻችሁ እንደተባረካችሁ ተስፋ እናደርጋለን። አቶ ምህረት ደፍረው ይህንን በረከታቸውን ለእኛ ስላካፈሉን በጣም በጣም በጣም እናመሰግናችኋለን። ሌሎችም ይህን እንድታደረጉ እያበረታታን ፕሮግራማችንን አጠናክረን እንደምንቀጥል እና ያላችሁንም ጥያቄ በእግዚአብሔር ጸጋና ኃይል በመመለስ የመለጠ ደግሞ በረከት እንደምንካፈል ተስፋ እናደርጋለን። እግዚአብሔር ይባርካችሁ። ለአቶ ምረቱ ግርማ እግዚአብሔርን እናመሰግናለን። ለዛሬ ወደ ያዝናቸው ጥያቄዎች ስናመራ የምናገኘው ከደቡብ ኦሞ ዞን አሞራቴ ከተማ ወንድም ሀይለ ኢየሱስ ሁማ ወደ አቀረበው ጥያቄዎች ነው። ወንድም ሀይለ ኢየሱስ ሁለት ጥያቄዎችን አቅርቦልናል። በርከት ያሉ ጥያቄዎችን ካቀረበው መካከል ለዛሬ የተወሰኑትን ጥያቄዎች እንመለከታለን። እንዲህ በማለት ይጀምራል። የዓለም አቀፍ አድቬንቲስት ሬዲዮ ጣቢያ አዘጋጆች በሙሉ የጌታችን የኢየሱስ ክርስቶስ ጸጋና የእግዚአብሔር ቅባት ሙላት ዘውትር አይለያችሁ እያልኩ ጥያቄን ከዚህ በታች አቀርባለሁ ይላል። አንደኛ ጥያቄ በኦሪት ዘጸአት ምዕራፍ 34 ከቁጥር 28 ላይ የተመረኮዘ ነው። ጥቅሱ እንደዚህ ይላል። በዚያም አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበረ። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም አስሩን የቃል ኪዳን ቃሎች ጻፈ። ሙሴ ቀን እና ሌሊት ጾመ ነበር። በተጨማሪም ምሳሌያችን የሆነው ኢየሱስ እንዲሁ በማቴዎስ ምዕራፍ አራት ከቁጥር ሁለት ላይ እንደዚህ ይላል፣ አርባ ቀንና አርባ ሌሊትም ከጦመ በኋላ ተራበ ይላል። ታዲያ በአሁን ጊዜ ስለምንድን ነው በወጣቶችና በአንዳንድ ቤተክርስቲያኖች የጾም የማይጾመው የሚል ጥያቄ ነው። እናመሰግናለን ወንድማችን ኃይለ ኢየሱስ ኩማ። ስለዚህ ስለጠየቀን ቃል እና ደግሞ ጊዜውና ወቅታዊም ስለሆነ ቃልህ እንትን የጠየቀው ጥያቄ ከእግዚአብሔር ቃል የሆነውን እንመልስልሃለን። በመጽሐፍ ቅዱስ በኦሪትም መጽሐፍ ማለት በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ ስለ ጾም የተለያየ ስፍራ ተጽፎ እናገኛለን እና ጾምም ደግሞ የእስራኤል ልጆች ጾምን ሊጾሙ እንደነበረ ብዙ መረጃዎች መጽሐፍ ቅዱስ እንዳለው እንመለከታለን። በተለይ በተለይ ጎልተ ጎልቶ የሚታዩትን መጥቀስ እንችላለን። ለምሳሌ ያህል ነህሚያ ነህሚያ ኢየሩሳሌም እንደፈረሰችና ቅጥሯም እንደፈራረሰ ህዝቡም እንደተበተነ ባወቀ ጊዜ መልእክት ሲመጣለት እሱ በንጉሥ ቤት በስራ ላይ ነበረ። የዛን ጊዜ አለቀስኩኝ ይላል በነህሚያ ምዕራፍ አንድ አለቀስኩ ብዙ ቀንም ጾምኩ፣ ጸለይኩ ይላል። እና በርከት ላሉ ቀኖች እንደ ጾመ እንደ ጸለየ ይናገራል። እንደገና የታወቀው መጽሐፍ የአስቴር መጽሐፍ ላይ ሄደን በምንመለከትበት ጊዜ አስቴርም እንደዚሁ በጾም በጸሎት ወደ እግዚአብሔር እንደቀረበች እናያለን። በእስራኤል ህዝብ ላይ የሞት ፍርድ በተፈረደ ጊዜ እንዲገደሉ በአንድ ቀን በተወሰነ ጊዜ እኔም እጸልያለሁ ከደንገ ከደንገጥሮቼ ጋር በእስራኤልም በዛም በሱሳም ግንብ ያሉ አይሁዶች ስለ እኔ ይጾሙ ይጸልዩ ብላ ሶስት ቀን እና ሶስት ለሊት ምንም ሳትበላ እንደ ጾመች እና በዛ ጾም ምክንያት ታላቅ ደግሞ ድል እንደተገኘ መጽሐፍ ቅዱሳችን ይነግረናል። ግን እንዴት ነው የምንጾመው ነው እንዴት ነው የምንጾመው የሚለውን መጥቀስ ያስፈልጋል። ለምሳሌ እንትና የአስቴርን ስንመለከት ሶስት ቀን ሶስት ለሊት ምግብም አልበላች ውሃም አልጠጣች እና ሙሉ ጾም እንዳደረገች ነው የምንመለከተው። በነንዌ መጽሐፍም የነንዌ ሰዎች እንኳን ሰዎቹ አይደለም ከብቶቹም ሳይቀሩ ለሶስት ቀንና ለሶስት ሌሊት ምግብ ተከልክለው እንደ ጾሙ እና ወደ እግዚአብሔር እንደ ጮሁ መጽሐፍ ቅዱስ ይነግረናል። እንግዲህ ሰው ምንም ምግብ ምንም ውሃ ሳይጠጣና ሳይበላ መጾም ይችላል ማለት ነው እና ወይም ይሄ አይነት የጾም አይነት እንዳለ እንመለከታለን ማለት ነው። እንደገና ደግሞ መለስ ያለ የጾም አይነት እንዳለ ደግሞ በዳንኤል መጽሐፍ ምዕራፍ አስር ቁጥር ሶስት ላይ እናያለን እና ዳንኤል ጾሟል። ግን ሲጾፍ ሲጾፍ ሲጾም ማለፊያ እንጀራ አልበላሁም ይላል። በዳንኤል ምዕራፍ አስር ቁጥር ሶስት ላይ ስጋም ጠጅም በአፌ አልገባም፣ ሶስትም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። አሁን ከዳንኤል የአጻጧም ዘዴ እንደምንመለከተው ዳንኤል ምግብ በልቷል። ነገር ግን ምግብ ቢበላም ይሄ ማለፊያ ሲል ምን ማለት ነው? በጣም የተዘጋጀ ምግብ ወይም በደንብ ተደርጎ ተዘጋጅቶ በደንብ በአይነት በአይነት ተደርድሮ ምግብ እንዳልበላ እና ጥቂት ነገር ወይ ጥራጥሬ ወይም ፍራፍሬ ብቻ በጥቂቱ እየወሰደ ሌግጀር የሆኑትን ወይም ደግሞ ለቅንጦት የሆኑትን እንደው ለመደላደል የሆኑትን የምግብ አይነቶች እንደ ስጋ እና እንደዚህ እንደዚህ ወይን ምናምን የመሳሰሉትን ነገሮች ሳይወስድ ጥቂት ጥቂት የወሰደ እንደ ጾመ ይሄ ያሳየናል ወይም ያመላክተናል ማለት ነው። እና አንተ እንደጠቀስከው ጌታችን ኢየሱስ ክርስቶስ አርባ ቀን አርባ ሌሊት ምግብም ውሃ፣ ምንም መጠጥ ሳይጠጣ እንደ ጾመ መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም፣ አንተም ጠቅሰዋል። ሙሴም ራሱ በሲና ተራራ ላይ ለአርባ ቀንና ለአርባ ሌሊት ተራራው ላይ ወጦ ውሃ ሳይጠጣ ምግብ ሳይበላ ከእግዚአብሔር ጋር እንደቆየ እንመለከታለን። ልክ እንደ ሙሴ ደግሞ እንዲሁ ኤልያስም እንደዚህ አድርጓል። ኤልያስንም በነገሥት መጽሐፍ ላይ ሄደን ስንመለከት አንድ ጊዜ በበላው ምግብ ከዛ ወዲህ ምግብም ውሃም ሳይጠጣ አርባ ቀን አርባ ሌሊት ወደ እግዚአብሔር ተራራ እንደገሰገሰ መጽሐፍ ቅዱሳችን ያሳየናል። ስለዚህ ጾም አስፈላጊ ነው። አዎ በጣም አስፈላጊ ነው። በጾም በጸሎት ወደ እግዚአብሔር መቅረብ ይሄ ክርስቲያናዊ ተግባር ነው። አዎ ትክክል ነው። ክርስቲያናዊ ተግባር ነው። ግን ለምንድን ነው የሚረዳን ወይም ምንድን ነው ይሄ? በመሰረቱ አንድ ዋና ነገር እዚህ ላይ መጥቀስ ያለብን ይመስለኛል። ይሄውም ጾም ማለት ከምግብ ከውሃ ተከልክሎ ምንም ሳይበሉ ምንም ሳይጠጡ በእግዚአብሔር ፊት መቅረብ እንደሆነ መጽሐፍ ቅዱስ ይነግረናል። ነገር ግን ምግብ አለመብላትና ውሃ አለመጠጣት ብቻውን ፋይዳ የለውም። ፋይዳ የሚኖረው ወይም የተሟላ የሚሆነው ጾም በምን አይነት መንገድ ሲሆን ነው? ከእግዚአብሔር ጋር ግንኙነት ስናደርግበት ብቻ ነው። የምንጾመው ለመጸለይ ነው። ከጸሎት ሳይኖር አለመብላትና አለመጠጣት ብቻውን ዋጋ የለውም። ሁለቱ አንድ ላይ መሆን ያለባቸው ነገሮች ናቸው። እንደውም እነዚህ ሁለቱ ብቻ አይደሉም በኢሳያስ ምዕራፍ 56 57 58 ላይ ሄደን ስንመለከት እግዚአብሔር የሚፈልገው ጾም ምን አይነት ጾም ነው የታሰሩትን እንድንፈታ የታረቡትን እንድናበላ የታረዙትን እንድናለብስ አይደለምን ይላል እና በጎ ትግባርም ደግሞ መልካም ተግባርም አብሮ መሄድ አለበት እንጂ እኛ ሰውነታችንን ስላጎሳቆልንና ዛላይ እንደ እንግጫ አንገቶቻችሁን ስላጠፋችሁ ወይም ስለተራባችሁ፣ ከንፈራችሁ ስለደረቀ ውሃ ጥም ስላቃጠላችሁ ብሎ እግዚአብሔር እንዲራራልን ወይም እነዚህ ሰዎች በጣም እንትናሉ ብሎ ልቡ እንዲቡጭ ቡጭ እንዲል አይደለም የምንጾመው። እና የምንጾምበት ዋናው ምክንያት ምንድን ነው? እኛ ወደ እግዚአብሔር እንድንቀርብ ነው። እግዚአብሔርማ ሁል ጊዜ ወደ እኛ ነው፣ ግን እኛ በተለያዩ ነገሮች ስለተያዘን፣ በተለያዩ ሁኔታዎች ስለተጠመድን ምግብ ከማብሰል ያንን ለሆዳችን ለምናችን የምናደርገውን ነገር ላይ ትኩረት ከማድረግ ይልቅ እነሱን ተወጥታ አድርገን ሙሉ ለሙሉ ወደ እግዚአብሔር ሀሳባችንና ምኞታችን እንዲሆን የማድረግ እንደሆነ እንመለከታለን። ስለዚህ በነዚህ በተለያዩ አይነት የጾም አይነቶች የጾም አይነቶች ቅድም እንደነገርኳችሁ ፈጽሞ ምግብና ውሃ ማንኛውም ነገር በማቆም የሚጸለይ አይነት ጸሎት አለ። እንደገና ደግሞ ፍራፍሬዎችን እና ጥራጥሬዎችን ብቻ በመውሰድ እና እነዚህ በጣም አእምሯችንንና ሆዳችንን በጣም የሚይዙ ከበድ ያሉ እንደ ስጋ፣ እንደ እንቁላል እና እንደ ወተት ቅባት የመሳሰሉትን ነገሮች እነዚህ በጣም አርገው አእምሯችን ሙሉ ለሙሉ እንትን እንዳገኝ ብዙ ጊዜ ጨጓራችን በነዚህ ከበድ ባሉ ምግቦች በሚያዝበት ጊዜ፣ በቅባት ነገሮች በሚያዝበት ጊዜ የደም ስርጭታችን በጨጓራችን ዙሪያ ስለሚሆን አእምሯችን ለማሰብና አክቲቭ ለመሆን ስለሚደክመው እንደ እንቅልፍ እንቅልፍ ይለዋል ወይም ይደክማል። ይሄ ሁል ጊዜ የታዘባችሁ እንደሆነ ምግብ ከበላም በኋላ ድክምክም የሚለን ከዚህ የተነሳ ነው። እና ስለዚህ ይሄ እንዳይሆን እንደዚህ ከባድ የሆኑ ነገሮችን አስወግዶ ጥራጥሬዎችን እና ቀለል ያሉ ነገሮችን ብቻ ፍራፍሬዎችን በመውሰድ መጾም እንደሚቻል እንመለከታለን። እና እነዚህ ሁሉ ግን የጾም አይነቶች ጥቅማቸው ምንድን ነው? ከጸሎት ጋር ሲሆኑ፣ ከበጎ አድራጎት ስራ ጋር ሲሆኑ እና እኛን በጸሎት ወደ እግዚአብሔር የሚያቀርቡን ሲሆኑ ነው እና የጾም ዋና ዓላማው ጸሎታችንን ለማገስ የበለጠ ወደ እግዚአብሔር ለመቅረብ እንጂ ጽድቅ አይደለም። በመሰረቱ ይሄንን እንድናቅ ያስፈልጋል። ስለ ጾምን ወደ ሰማይ እንገባለን ማለት አይደለም። ስለዚህ እነዚህ የጾም አይነቶች እንግዲህ መርጠን ልንጾም እንችላለን። መጽሐፍ ቅዱስ ላይ ሶስት ቀን የጾመዋሉ አያሌ ሳምንታት ይላል። አንዳንድ ቦታ ላይ ለሶስት ለአራት ሱባኤ ይላል። አራት ሳምንት አምስት ሳምንት እንደማለት ነው እና የተለያዩ አይነት የጾም እንትኖች አሉ። ለአርባ ቀን ክርስቶስ ኢየሱስ እንደ ጾመ እንደ ሙሴ አይነት ጾም አለ። ስለዚህ ሰዎች ወይም ክርስቲያኖች የግድ አርባ ቀን የግድ አንድ ወር የግድ ሶስት ሳምንት አስራ አምስት ቀን መሆን አለበት ተብሎ በቁጥር ይህን ያህል ጊዜ ጾሙ፣ ይህን ያህል ጊዜ ስጾሙ እሰማቸዋለሁ ወይም ወደ ግን በጣም ጻድቅ ትሆናላችሁ የሚል መመሪያና ድንጋጌ የለውም ሰው የፈለገውን ጊዜ ወስኖ በእግዚአብሔር ፊት ሊጾም ይችላል። እና የማህበር ጾም አለ በቤተ ክርስቲያን የሚታወጅ፣ ቤተ ክርስቲያን አውጃ ለዚህ ቀን ያህል በእግዚአብሔር ፊት እንቅረብ የሚባል አለ። በአገር ደረጃ ታውጆ በብሔራዊ ደረጃ የሚጾም እና የሚጸለይበት ጊዜ ሊታወጅ ይችላል። እንደገናም ደግሞ በግል ማንም ሳያቅ በማቴዎስ ወንጌል ላይ ክርስቶስ ሲናገር ሳለ አንተ ስትጾም ማንም አይወቅ፣ እና እንደው የተጎሳቆልክም አትምሰል፣ ፊትህንም ተቀባ፣ ለናምንም ልስ ልበስ እንዳ መጾምህን ማንም አቅ፣ በድብቅ በጓዳህ ገብተህ ከእግዚአብሔር ጋር ተነጋገር፣ አንተና እግዚአብሔር ብቻ አድርጉት ይላል። እና በግል ደግሞ እንደዚህ በእግዚአብሔር ፊት የምንቀርብበት የጾም አይነት አለና እነዚህ ሁሉ ጾሞች ተገቢና መልካሞች ናቸው። ስለዚህ ሰው በመረጠው ቤተክርስቲያን በደነገገችው አይነት ቢጾም መልካም ነውና ግን፣ ዋናው ነገር እንደው ከጥያቄውም መንፈስ እርግጠኛ ነኝ አንተ በዚህ መንፈስ እንዳልጠየቅ። ግን ሁልጊዜ አንዳንድ ሰዎች ሲጾሙ ሌላውን ሰው የማይጾመውን ሰው ለመወንጀል የእሱን ኃጢአት ለማሳየት አይነት የሚጾሙ ሰዎች አሉ። ይሄ በክርስቶስም በምሳሌ ተናግረዋል። አንድ ፈሪሳዊና አንድ ቀራጭ ወደ ቤተ መቅደስ ሄዱ። እና ያ ፈሪ ቀራጩ ሰውዬ እግዚአብሔር ሆይ ብሎ ቀና ብሎ ለማየት እንኳን ፈርቶ ደረቱን እየደቃ ወደ እግዚአብሔር ይጮ ነበረ። ፈሪሳዊው ግን በሳምንት ሁለት ቀን ጾም አለው፣ አስራቴን እመልሳለው፣ ምጽዋት እሰጣለው፣ ይሄ ግን ቀራጭ እንዲህ አያደርግም እያለ ያኛውን ቀራጩን ይወነጅል ነበር እና ስለ ጾምን እና እኛ ስለ ጾምን ሌሎች የማይጾሙትን ልንሆነጅል ወይም ደግሞ ልንኮንንበት አይደለም የምንጾመው። እንደውም ስለ ሌሎች ማማት የለብንም፣ ስለ ሌሎች መናገር የለብንም። እኛ ራሳችን ከእግዚአብሔር ጋር ልናደርገው ይገባል። ይሄ የእኛና እግዚአብሔር የግንኙነት ምዕራፍ ወይም የግንኙነት መስመር እንጂ የሌሎች መሆነጃያ አይደለም። እና ስለዚህ ሰው በመረጠው አይነት አርባ ቀንም አርባ ሌሊትም ቢጹም ሶስት ቀንም አስራ አምስት ቀንም ሁለት ወርም ሶስት ወርም እንደመረጠው የጾም አይነት በእግዚአብሔር ፊት ሊቀርብ ይችላል። እና እንግዲህ ሌሎች ወይም ወጣቶች ወይም አንዳንድ ቤተ ክርስቲያኖች ለምን እንደዚያ አረጉም ማለት አንችልም። እኛ ግን መጽሐፍ ቅዱስ ባዘዘው መሰረት ከእግዚአብሔር ጋር በጾም በጸሎት ብንገናኝ በረከት እናገኝበታለን። ይህ ደግሞ ተገቢ መሆኑን ልንገልጽልህ እንወዳለን። ወንጌላዊ ቴዎድሮስ እግዚአብሔር ይባርክ። በበቂ ሁኔታ ጥያቄው ተዳስሷል ብዬ አምናለሁ። እሺ፣ ወንጌላዊ ቴዎድሮስ እግዚአብሔር አብዝቶ ይባርክ። ጥሩ ጊዜ ነበረን። ከአድማጫችን በቀረበው ጥያቄና በነበረው የምስክርነት ደብዳቤ ተመልካቾቻችን፣ አድማጮቻችን እንደተባረካችሁ ተስፋ አደርጋለሁኝ። ይህ የአድቬንቲስት ዓለም አቀፍ ሬዲዮ የጥያቄና መልስ ክፍለ ጊዜ በዚህ ይጠቃለላል። እስከ ቀጣይ የክፍለ ጊዜው ዝግጅቶቻችን እስከምንገናኝ ድረስ የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። እግዚአብሔር ይዋርካችሁ።